ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ታህሳስ 8 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ፕሮግራሞች መሀል ኢትዮጵያውያን ስደተኞች በሱዳን ያሉበትን ሁኔታ የሚዳስስ ጥንቅር ይኖረናል። ስደተኞችና ቤተሰቦቻቸው ማረፊያ ለማግኘት እየተንቀሳቀሱ በሚገኝበት በአሁኑ ሰዓት በርካታ ቤተሰቦች አሁንም መጠለያ አላገኙም። ሱዳን ውስጥ የምትገኘውን የቪኦኤ የስደተኞች ዘጋቢ ሄይዘር መርዶክን የሰማችሁት በሱዳን የተመለከተቻቸውን የስደተኞቹን ጉዳይ በምሽቱ ታጋራናለች። ሀገራችን ያለው ሆነዚህ ውዥንብር ውስጥ ዋዥቃል። እውነቱንና እውነት ያልሆነውን ግርድፉንና ትክክሉን ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድድ ይሆናል እና ይህ ለምን ሆነ? አንደኛ፣ ሁለተኛ አላማው ምንድን ነው? እነማን ናቸው ይህንን ያራምዱት? ከዚህ ነፃ ለመውጣት ምን መደረግ አለብን? አሁን ደግሞ የሰማችኋቸው ፕሮፌሰር ብሩክ ሀይሉ ይባላሉ። የኢትዮጵያ ወቅታዊ ጉዳይ በተመለከተ በተለያዩ ዓለም አቀፍ መገናኛ ብዙሀንና ማህበራዊ ሚዲያዎች የሚወጡ የተሳሳቱ መረጃዎችን በተመለከተ ጥንቅር ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ዝግጅቶችንም አቀናብረናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ ስመኝሽ። ሶማሊያ ከጎረቤቷ ከኬንያ ጋር ዲፕሎማሲያዊ ግንኙነቷን ማቋረጧን ማስታወቋን ተከትሎ የኬንያ መንግስት ከጎረቤታችን ጋር እንነጋገራለን እንጂ ዲፕሎማቶቿን አናስወጣም ሲል አስታውቋል። ይህ በእንዲህ እንዳለ የኬንያ ፕሬዚደንት ኡሁሩ ኬንያታ የሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲን ተቀብለው አስተናግደዋል። የሶማሌላንዱ ፕሬዚደንት ካለፈው እሁድ እስከ ማክሰኞ በኬንያ ባደረጉት ከፕሬዚዳንቱ ኬንያታ ጋር የሁለቱን ሀገሮች ግንኙነት ማጠናከር ላይ ያተኮረ ውይይት ማካሄዳቸው ተመልክተዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ኮሮና ቫይረስ በምርመራ እንደተገኘባቸው ተገለጸ። ፕሬዚደንቱ ዛሬ በተደረገላቸው ምርመራ ቫይረሱ እንዳገኛቸው የታወቀላቸው መሆኑን ጽህፈት ቤታቸው አስታውቋል። ፕሬዚደንቱ የህመሙ ምልክት ሲጀማምራቸው እንደተመረመሩ ነው አክሎ የገለጸው። በሀገሪቱ ደንብ መሠረት ማክሮን ለሰባት ቀን ራሳቸውን ለይተው በመቀመጥ ስራቸውን በርቀቱ ነው ያከናውናሉ፣ ተብሏል። ካሁን ቀደም በኮሮና ቫይረስ ከተያዙ መሪዎች መካከል የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰንና የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ይገኙባቸዋል። ይህ በእንዲህ እንዳለ የዓለም ጤና ድርጅት የኮሮና ቫይረስ የመጀመሪያ ምንጭን በተመለከተ ምርመራ የሚያካሄድ ቡድን በሚቀጥለው የአውሮፓ ጥር ወር የመጀመሪያ ሳምንት ላይ ወደ ቻይና እንደሚልክ አስታውቀዋል። በዓለም ዙሪያ ኮሮና ቫይረስ በሚያስከትለው ኮቪድ-19 ሳቢያ እስካሁን ከአንድ ነጥብ ስድስት ሚሊየን በላይ ሰዎች ለህልፈት ተዳርገዋል። በአጠቃላይ በቫይረሱ የተያዙት ቁጥር ከ 74 ነጥብ 2 ሚሊዮን አልፏል። የሩሲያ ፕሬዚደንት ቭላዲሚር ፑቲን ተቃዋሚ መሪው አሌክስ ናቫልኒን መርዝ ያቀመሱ የመንግሥት የደህንነት ወኪሎች የሆኑ ነፍሰ ገዳዮች ናቸው የሚለውን ሪፖርት አጣጥለዋል። ፑቲን በዓመታዊ ጋዜጣዊ መግለጫ ላይ ሪፖርቱን ማወናበድ ሲሉ የገለጹት ሲሆን፣ ናቫልኒ በዚህ ደረጃ ኢላማ ለመደረግ የሚበቃ አይደለም ሲሉም አናንቀው ተናግረዋል። ሀብታሙን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አብይ ርዕሳችን እንለፍ። የኢትዮጵያ መንግስት በትግራይ ክልል ባካሄደውና ሕግ የማስከበር ዘመቻ ባለ እርምጃ ዙሪያ በዓለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ሕብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ። ጥምረቱ ይህን ያለው የኢትዮጵያ ወቅታዊ ጉዳዮችን የሚገመግሙ ጽሁፎችን የአሜሪካ ምክር ቤትና የውጭ ጉዳይ ሚኒስትርን ጨምሮ ለተለያዩ የአለም አቀፍ ተቋማት ተወካዮች በድኅረ ገጽ አማካኝነት ባቀረቡበት ወቅት ነው። ይህን በድኅረ ገጽ አማካኝነት የተካሄደውን ስብሰባ ተከታትለነዋል፣ እንደሚከተለው ይቀርባል። መቀመጫቸውን በተለያዩ የአለም ሀገራት ያደረጉ የኢትዮጵያ ሲቪክ ማህበራት ጥምረት ማክሰኞ ዕለት በዙም አማካኝነት ያካሄደው ስብሰባ የኢትዮጵያን ወቅታዊ የፖለቲካ ሁኔታ ለዓለም አቀፉ ህብረተሰብ የማሳወቅና በተለያዩ አለም አቀፍ መገናኛ ብዙሀንና ማህበራዊ ሚዲያዎች የሚወጡ የተሳሳቱ መረጃዎችን የማረም አላማ ያነገበ ነበር። ከሁለት መቶ በላይ ሰዎች ተሳታፊ በሆኑበት ስብሰባ ላይም የአሜሪካ ምክር ቤት አባላት የሴኔት የውጭ ጉዳይ ኮሚቴና የአፍሪካ ንዑስ ኮሚቴ ተወካዮች በኢትዮጵያ የቀድሞ የአሜሪካ አምባሳደሮችና አትላንቲክ ካውንስልና ናሽናል ኢንዶመንት ፎር ዲሞክራሲን የመሳሰሉ አለም አቀፍ ጥናት አጥኚ ድርጅቶች ተገኝተዋል። አንድ ሰዓት በፈጀው ስብሰባ ላይም የህወሀት ታሪክ ላይ ተመስርቶ አሁን በህወሀትና በፌዴራል መንግስቱ መካከል የተከሰተውን ችግር የሚዳስስ ከጥቅምት መጨረሻ ጀምሮ የተካሄደውን ህግ የማስከበር ዘመቻ የሚያስረዳ በህወሀትና በትግራይ ህዝብ መካከል ያለውን ግንኙነት የሚተነትንና በኢትዮጵያ ወቅታዊ ጉዳይ አለም አቀፍ ተቋማት ዘንድ የተፈጠሩ የተሳሳቱ አመለካከቶችን የሚያሳዩ አጫጭር ገለጻዎች ተደርገዋል። በሰሜን ካሮላይና ኤኤንቲ ዩኒቨርሲቲ መምህር የሆኑት የጥምረቱ አባልና የስብሰባው ተጋባዥ ተናጋሪ ፕሮፌሰር ብሩክ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ነባራዊ ሁኔታ በትክክል ለዓለም አቀፉ ህብረተሰብ እንዲደርስ አለመደረጉ በስፋት የሚወጡ ወገኝተኛና የተሳሳቱ መረጃዎች በሀገር ውስጥም ሆነ በውጭ ለሚኖሩ ኢትዮጵያውያን ትልቅ ብዥታ ፈጥሯል ይላሉ። በሬጉላር ፕሪንትና ብሮድካስት ሚዲያ ብቻ ሳይሆን በሶሻል ሚዲያም የተለያዩ ናሬቲቮች የተለያዩ ትርክቶች ይቀርባሉ። ሁሉም እንግዲህ አላማቸው ምንድን ነው በሚል ሁለቱን በማገናዘብ ነው። በጣም በጣም በጣም በጋለ ሁኔታ ሶሻል ሚዲያው ላይ ክርክሩ ጦፏል። ኢንፎርሜሽን እና ሚስ ኢንፎርሜሽን አለ። አላማው ምንድን ነው? ግቡ ምንድን ነው? ማእምኑን ያንጸባርቃል ለምን የሚለውን ትኩረት የሚያብራራ ነው። እንግዲህ እዚህ ውስጥ የሚጫወተው ማን ነው? ህዝብ ነው። ህዝቡ አገራችን ያለውም ሆነ እዚህ ውዥንብር ውስጥ ይዋዥቃል። እውነቱንና እውነት ያልሆነውን ግርድፉንና ትክክሉን ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድድ ይሆናል እና ይሄ ለምን ሆነ አንደኛ፣ ሁለተኛ አላማው ምንድን ነው? እነማን ናቸው ይህንን ያራምዱት? ምንን አላማ ተንተርሰው አዝለው ይዘው ነው? ከዚህ ነፃ ለመውጣት ምን መደረግ አለበት? በሚል የኢትዮጵያ ሲቪክ ተቆ ቋቋም ድርጅቶች ህብረት ምን ምን እርምጃ እንደሚወስድ አንዱም የስብሰባው ዓላማ ይህንን ጉዳይ በተመለከተ መረጃ ለጠማው ወገናችን እዚህም ሆነ አገር ቤት ላለው አውሮፓም ላለው በምን ሁኔታ እንሂድበት በሚል እዛ ላይ የተንተራሰ ውይይት ነው የቀረበው። ህወሀት በስልጣን ላይ በነበረበት ጊዜ የፈጠራቸውን ግንኙነቶች በመጠቀም ለዓለም አቀፉ ህብረተሰብ የተሳሳቱ መረጃዎች እንዲደርሱ ያደርግ ነበር የሚሉት ፕሮፌሰር ብሩክ ይህ መንግስት በጥቅምት ህግ የማስከበር እርምጃ ከመጀመሩ በፊት የተካሄዱ የሰላም አካሄዶች ከግምት ውስጥ እንዳይገቡ አድርጓል ይላሉ። የፌዴራል መንግስቱ እንዴት ነው ኢንጌጅድ ነው ወይስ ኢንጌጅድ አልሆነም የሚለው መብራራት አለበት። የበራ ጋዜጠኞች ይህንን በሰፊው አልዘገቡትም። እነሱ ሞር የሚያተኩሩት ምኑ ላይ ነው? ሰላሳ ሰላሳ አምስት ዓመት በትግራይ አካባቢ የነበረው ፖለቲካ ድርጅት ከዛም ብሎ አስራ ዘጠኝ ዘጠና አንድ ላይ ገፍቶ መጥቶ አዲስ አበባ ስልጣን ይዞ ባትልድ ሃርድንድ ናቸው። አሁን ባትልድ ሃርድንድ ሆኖ ተዘጋጅተዋል። ተዘጋጅተው እርምጃ ይወስዳሉ። የፌደራል መንግስቱ አበቃለት፣ አለቀለት የሚል ናሬቲቭ ነው። ለምሳሌ በጣም ጠንክሮ የሚወጣው እኛ የምንለው ደግሞ ኖ ኮዞቹ መች ታዩና ነው። ምንድን ነው ኮዞ? ማን ነው እሺ አለ? ማን ነው እምቢ አለ? ማን ነው የለመነ የጠየቀ ማን ነው? አባቶች ሁሉ የሃይማኖት መሪዎች ሁሉ ተልከው በምን ወር ምላሽ ሰጡ? እንዴትስ? ምን ተባሉ? ምን ምላሽ ሰጡ? ጠቅላይ ሚኒስትሩስ የሚመሩት መንግስት አንደኛ ምርጫ አድርጎ የቀረበው የሰላም መንገድ ነው ወይስ ጦርነት ላይ ጦርነት ማራመድ ነው? ይህን የመሳሰሉትን ጉዳዮች ነው በዝርዝር እንዲቀመጡ ያደረግ ነው። አድቮኬትስ ፎር ኢትዮጵያ የተሰኘ ሲቪክ ማህበር ወክለው በስብሰባው ላይ ጽሁፋቸውን ያቀረቡት እና በአሜሪካን ሀገር የሰብአዊ መብት አቀንቃኝ የሆኑት ወይዘሮ ሜሮን አሃዱ የተሳሳቱ የተሳሳቱና የተዛቡ ያሏቸው መረጃዎች ሆን ተብለው ባለም አቀፍ ተቋማት እንዲወጡ እንደሚደረጉ አስረድተዋል። ህወሓት ያቀነባበረ ነው ያሉት ዘመቻ ዓለም አቀፍ ጋዜጠኞችን፣ ፖሊሲ አውጪዎችን፣ የአውሮፓ ህብረትና የአሜሪካ ምክር ቤት አባላት ላይ ያነጣጠረ ነበርም ብለዋል። እንደ ማስረጃም ጦርነቱ ከተጀመረ ወዲህ በየቀኑ ሐሰተኛ ትርክቶችንና መረጃዎችን የሚያሰራጩ በሺዎች የሚቆጠሩ አዳዲስ የማህበራዊ ሚዲያ ገጾች እንደሚከፈቱ አሳይተዋል። ዋሽንግተን ፖስት ህዳር ስምንት ላይ ባወጣው ሪፖርት በሚዲያ ላይ የተደረገውን ዘመቻ አሳይቷል። የሪፖርቱ ጸሐፊ በቅርቡ የወጡ ዘጠና ሺህ ትዊቶችንና ቃለ መጠየቆች ላይ እነዚህ ትዊተሮች ኢንተርኔት በመዘጋቱ ምክንያት በተፈጠረው ክፍተት ምክንያት የዓለም አቀፉን አመለካከት ለመቃኘት የተከፈቱ ናቸው ብላለች። ጸሐፊዋ ከጥቅምት 24 ጀምሮ በቀን የሚከፈቱት የትዊተር አካውንቶችም ከ21 ወደ 245 ማደጋቸውንም ጠቅሳለች። እነዚህ ኮምፒውተሮች በከፍተኛ ሁኔታ መንግስትን የሚቃወሙ ናቸው። የኢትዮጵያ መንግስት ወደ ጦርነቱ የገባው ተገዶ መሆኑን የሚያሳይ ጥናታዊ ጽሁፍ ያቀረቡት በአሜሪካን ሀገር ካሊፎርኒያ ግዛት ነዋሪ የሆኑትና በግዛቱ የሚኖሩ ኢትዮጵያኖችን የሚያስተባብሩት አቶ አንድነት እምሩም ህወሓት የፈጠራ ወሬዎችን ለማሰራጨት ቀድሞ ሲዘጋጅ እንደነበርና በዙም አማካኝነት አስቀድሞ ስልጠናዎችን እንደሰጠ ተናግረዋል። ሌላው በትግራይ ክልል ተወልደው ያደጉትና በአሁኑ ሰዓት በአሜሪካን ሀገር ሜሪላንድ ክፍለ ግዛት የሚኖሩት የሰብአዊ መብት ተሟጋጅ ነጋሲ በየነ ባቀረቡት ጽሁፍ ህወሓትና የትግራይን ህዝብ አንድ አድርጎ ማየት የተሳሳተ መሆኑንና ህወሓት ለ27 ዓመታት የትግራይ ህዝብን ሲጨቁን መኖሩን አስረድተዋል። ህወሓት ትግራይን ባስተዳደረባቸው ያለፉት ሰላሳ ዓመታት የትግራይን ህዝብ በኢኮኖሚም ሆነ በፖለቲካ አልጠቀምም። ከላይ ያሉት አመራሮች ብቻ ናቸው የስርዓቱ ተጠቃሚ የነበሩት። አብዛኛው የትግራይ ህዝብ ከድህነት ወለል በታች ነው የሚኖረው። እንደ አንድ የኮሚኒስት ርዕዮተ ዓለም እንደሚከተል ድርጅት ሁሉንም ኢኮኖሚ ተቆጣጥሮና ህዝቡን የሚቆጣጠርበት መዋቅር አዘጋጅቶ ህዝቡ እርስ በእርሱ እየተጠባበቀ በተለይ ምንም አይነት ተቃዋሚ እንዳይኖር አድርጎ ነበረ። ይሄ በትግራይ ህዝብ ላይ የሚደረገው ቁጥጥር ከትግራይ ህዝብ አልፎ በሌሎች ክልሎች ላይ አንዳንዴም ከሀገር ውጭ በሚኖሩም ላይ የሚፈጸም ነው። በአሜሪካን ሀገር በትምህርት ዙሪያ በአመራር ስራ ላይ የሚገኙትና በስብሰባው ላይ ጥናት ያቀረቡት ወይዘሮ ወሰን የለሽ ተስፋ በበኩላቸው በህወሓት በኩል በተቀናጀ መልኩ ከሚካሄደው የሐሰተኛ መረጃ ስርጭት በተጨማሪ መንግስት በቂ መረጃ ለዓለም አቀፉ ሕብረተሰብ አለማድረሱ ክፍተቱን የበለጠ አስፍቶታል ይላሉ። የኢትዮጵያ መንግስት ደግሞ ምንም አይነት የሎቢንግ ስራ በቂ የሎቢንግ ስራ አይሰራም። ይሄ ትልቅ ድክመት ነው። መሰራት ያለበት ገንዘብም ከሌለ ገንዘብ ተፈልጎ እዛ ላይ መፍሰስ ያለበት ነገር ነው። ምክንያቱም ይመስለኛል ኢትዮጵያ በቂ ለህዝቡ ህዝቡን ለማግባባት በቂ ስራ ተሰርቷል። የኢትዮጵያን ህዝብ ወይም ደግሞ ኢትዮጵያውያኑ ሪያሊቲውን ያውቀዋል። የውጭ መንግስት አንትን በተለይ፣ የአሜሪካንን መንግስት እንትን በሚል በቂ ስራ አልተሰራ እና እሱ መሰራት አለበት። ጋዜጠኞች ጠርቶ ማነጋገር አለባቸው። ለዛ ደግሞ ይሄን የምንላለው ዩናይትድ ኔሽን እንትናንድ ቢሮም ቢሆን መንግስትም ቢሆን ጋዜጣም ቢሆን መስተጋባት አለባቸው። የኢትዮጵያን ወቅታዊ ሁኔታ ለዓለም አቀፉ ህብረተሰብ ለማሳወቅና ሆን ተብለው የተፈጠሩ የተሳሳቱ ግንዛቤዎችን ለማስተካከል በሚል አላማ የተዘጋጀው ገለጻ ላይ ከተሳታፊዎች ለተነሱ ጥያቄዎች መልስ ተሰጥተዋል። የሀሰት መረጃዎችን በመዋጋት ረገድ መወሰድ ስለሚኖርባቸው እርምጃዎችም ሀሳብ ቀርቧል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በዚሁ በትግራይ ካለው ሁኔታ ሳንወጣ በትግራይ ክልል ልዩ ኃይልና በመከላከያ ሰራዊት መካከል ጦርነት ከተቀሰቀሰ በኋላ በርካታ የኢትዮጵያውያን ስደተኞች መጠጊያ ያደረጓት ሱዳንን ነው። ለመሆኑ ኢትዮጵያኖቹ በሱዳን ያሉበት ሁኔታ ምን ይመስላል ሲል ሀብታሙ ስዩም ሱዳን ውስጥ የምትገኘውን የአሜሪካ ድምጽ የስደተኞች ጉዳይ ዘጋቢ ሄይዘር መርዶክን በስልክ አግኝቶ ጠይቋታል። ቀጥሎ ይቀርባል። በሰሜን ኢትዮጵያ የተቀሰቀሰው ጦርነት የፈጠረውን የስደተኞች እንቅስቃሴ ላለፉት ጥቂት ሳምንታት በሱዳን ስትከታተል ለነበረችው ትናንት አመሻሽ በስልክ መስመሯ ሳገኛት ገዳሪፍ ከተማ ውስጥ የነበረችው ሄዘር መርዶክ አስቀድማ በስደተኛ ጣቢያዎች ውስጥ ስላለው ሁኔታ ትነግርናለች። በሱዳን የተለያዩ የስደተኛ መጠለያ ጣቢያዎች ይገኛሉ። ከእነዚህ መካከል ሶስቱን ተመልክቻቸዋለሁ። ልትገምተው እንደምትችለው በጣቢያዎች ውስጥ ያለው ሁኔታ መጥፎ የሚባል ነው። ስደተኞች ወደ ሱዳን በፍጥነት እየገቡ በሚገኙበት በአሁኑ ሰዓት የረዴት ድርጅቶች አቅም ከሁኔታው ጋር ሊመጣጠን ባለመቻሉ ነገሮች አስቸጋሪ እንዲሆኑ ምክንያት ሆኗል። ለምሳሌ በርካታ ሰዎች የተጠለሉት ወደ ድንበር በተጠጋው ሀምዳያት የስደተኞች ጣቢያ ውስጥ ነው። ከሱዳን መንግስት በመጣ ይሁን ከተባበሩት መንግስታት ድርጅት ወይንም ከሁለቱም እርግጡን ባላወቅኩት ምክንያት ስደተኞቹን ከድንበሩ የማራቅና ወደ መሀል ሀገር ወደሚጠጉ ጣቢያዎች የማዘዋወር ትልቅ ግፊት ነበር። የዚህ ምክንያቱ የደህንነት ስጋት ሳይሆን አይቀርም። ትክክለኛውን ምክንያት ማወግን አልቻልኩም። ዛሬ በዚያ ለአምስት ቀናት የቆዩ ሰዎችን አግኝተናል። ጥቃቅን መጠለያዎችን የሚገነቡበት ላስቲክ እንኳን አላገኙም። ያገኘናቸው የራሳቸውን ልብስ ተጠቅመው መጠለያ የሰሩ ሴቶችን ነው። ለስደተኞች የሚሆኑ አገልግሎቶች አሉ። ይሁንና በዚህ ሰዓት የረዴት ድርጅቶች ለስደተኞች በማዳረስ ረገድ ወደኋላ ኋላ ቀርተዋል። በተባበሩት መንግስታት ሪፖርት መሰረት ከሃምሳ ሺህ በላይ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለሥልጣናት ሁኔታውን በምን መልኩ እያስተናገዱት ነው? ሁኔታውን ባለ አቅማቸው መቆጣጠር እንችላለን ብለው ያስባሉ ወይንስ የዓለም አቀፉን ማህበረሰብ እርዳታ ይፈልጋሉ የሚል ጥያቄ ማንስቻለሁ። እንደሚመስለኝ ሱዳናውያን የዓለም አቀፉን ማህበረሰብ ተጨማሪ ድጋፍ በእርግጥም ይፈልጋሉ። በአቅራቢያ ከሚገኘው የስደተኞች ጣቢያ ሁለት ሰዓት በምትርቀው ገዳሪፍ እንዲሁም ሀምዳያት ከሚገኘው የስደተኛ ጣቢያ አጠገብ በምትገኝ ታውን ኤት ከተማ የሚኖሩ የተወሰኑ ሱዳናውያንን አነጋግሬ ነበር። ፍርሃት እንዳለባቸው ያስታውቃል። ወደ ሱዳን የሚገቡ ኢትዮጵያውያን ስደተኞችን የመፍራት ወይም በጠላትነት የመመልከት ሁኔታ የለም። ነገር ግን ያላቸውን ጥቂት ሀብት እንዳያጡ ስጋት አለባቸው። ይህ ስፍራ ወትሮውንም ድህነት የሰፈነበት ነው። ሰዎች አንገብጋቢ ችግር ውስጥ ለመውደቅ እየተቃረቡ ነው። የቤት ኪራይና የምግብ ዋጋ አሻቅቧል። ሰዎች አስቸጋሪውን ጊዜ ለማለፍ እየተሻሙ ነው። ከስደተኞቹ ሁኔታ ጋር ሲነጻጸር የአካባቢው ሰዎች ኑሮ በመጠኑም ቢሆን የተሻለ ይመስላል። ሆኖም አንገብጋቢ ሁኔታ እያንዣበበ ነው። ዓለም አቀፉ ህብረተሰብ ሊያደርግ ያልቻለውን የሱዳን መንግስት ባለው ቅርበት ምክንያት ስደተኞችን እየረዳ ይገኛል። ድጋፍ ካልተደረገለት ግን ብቻውን ድጋፉን ማከናወን ይሳነዋል። ሱዳን ድሃ ሀገር ናት። ስለሆነም ሰዎች መጨነቅ ብቻ አይደለም፣ ፈርተዋል። እንደዚህ ባለው ጊዜ የመጀመሪያ ተጎጂዎች ሕጻናትና እናቶች እንደሆኑ ይነገራል። የተወሰኑ ሕጻናትና ቤተሰቦችን ያነጋግርሽ ይመስለኛል። በዚህ ሰዓት ለነሱ አሳሳቢው ነገር ምንድን ነው? ስደተኞችና ቤተሰቦቻቸው ማረፊያ ለማግኘት እየተንቀሳቀሱ በሚገኝበት በአሁኑ ሰዓት በርካታ ቤተሰቦች አሁንም መጠለያ አላገኙም። መጠለያ ያገኙትም ቢሆኑ ተገቢው የመጸዳጃ አገልግሎት የላቸውም። የሚሰጣቸው ምግብ አናሳ ከመሆኑ በተጨማሪ ጣዕሙ ጥሩ ስላልሆነ ለልጆቻቸው መመገብ አልቻሉም። ልጆቻቸውን በሕይወት ለማቆየት በእጅጉ ተጨንቀዋል። ከትላንት በስቲያ አንድ ቤተሰብ አግኝቼ ነበር። ጦርነቱ ከመጀመሩ በፊት ከጊዜው ቀድመው የተወለዱ ልጆች አግኝተዋል። በአካባቢው የነበረው ሆስፒታል ባልደረቦች ስለተሰደዱ ወላጆችም ከነ ልጆቻቸው ተሰደዋል። ልጆቻቸውን ከማቆያ አውጥተው ነበር ወደ ስደተኞች ጣቢያ የተሰደዱት። አሁን ያሉበት ሁኔታ እናት የጡት ወተት መስጠት እንዳትችል ማድረጉ ሳያንስ የህጻናት ማገገሚያ ምግብ ለመግዛት የሚችሉበት አቅምም የላቸውም። ማገገሚያውን ለመግዛት ቢሞክሩ እንኳን ከከተማው ለማግኘት አይችሉም። አራስ ልጆቻቸውን ይዘው እጅግ አስቸጋሪ በሆነ ጎዳና ለ12 ሰዓት በአውቶብስ ተጉዘው ወደ ሌላ ካምፕ በመድረስ አሊያም ዝቅተኛ አገልግሎት ባለበትና አስፈላጊ ምግብ በሌለበት ስደተኛ ጣቢያ ውስጥ ልጆቻቸውን በማቆየትና ባለማቆየት ከባድ ውሳኔ ውስጥ ተወጥረዋል። ልጆቻቸውን በጤና ለማቆየት አስቸጋሪ ውሳኔ ተጋርጦባቸዋል። የኢትዮጵያ መንግስት በተቋማቱ በኩል ስደተኞች ወደ ሀገራቸው ይመለሱ ዘንድ እንደሚሰራ አስታውቋል። ስደተኞችስ ወደ ሀገራቸው ለመመለስ ፍላጎቱ አላቸው ወይ ብዬም ጠይቅያለሁ። ሄዘር ትመልሳለች። በየትኛውም ስፍራ እንደሚገኙ ስደተኞች ሁሉ መመለስ አደጋ እንደሌለው ካረጋገጡ ብቻ በዚህ የሚገኙትም ወደ ሀገራቸው መመለስ ይፈልጋሉ። በአሁኑ ሰዓት ግን መመለስ የሚፈልግ ሰው የለም። ባለፉት ጥቂት ቀናት የኢንተርኔትና የስልክ አገልግሎት በመጠኑ በመከፈታቸው በርካታ ስደተኞች ቤተሰቦች ሀገር ቤት ከሚገኙ ዘመዶቻቸው ጋር ለመገናኘት ችለዋል። ዘመዶቻቸው ስደተኛ ጣቢያ ያሉትን ሰዎች ጦርነቱ እየቀነሰ ሁኔታዎች እየተረጋጉ ናቸው የሚል ወሬ ልትሰሙ ትችላላችሁ፣ ሆኖም ወደ ቤታቸው አትመለሱ፣ ደህንነት የለም እንዳሏቸው ሰምቻለሁ። ስለሆነም ስደተኞች ደህንነታቸው በተረጋገጠ መንገድ ወደዚያ እንደሚሄዱ እስካልሰሙ ድረስ በቅርቡ የመመለስ ፍላጎት የላቸውም። ዛሬ ያነጋገርኳቸው የተወሰኑ ሰዎች የሚፈሩት ጦርነቱን ብቻ እንዳልሆነም ነግረውኛል። ድንገተኛና ጥፋትን ባስከተለው ጦርነት ወቅት ቤቶቻቸው ተፈትሸዋል፣ ንብረቶቻቸው ተዘርፈዋል፣ አዝመራቸውን እንኳን አልሰበሰቡም። ምን ልናደርግ ነው የምንመለሰው? ብንመለስም እንራባለን ብለዋል። ሁልጊዜ የምሰማው ጉዳይ ባይሆንም በጣም ጥሩ ነጥብ ነው። አንዳንድ የኢትዮጵያ ባለስልጣናት በማይካድራ ጭፍጨፋ የተሳተፉ ወጣቶች ወደ ሱዳን በመሻገር በስደተኞች ጣቢያ ውስጥ ተደብቀዋል ሲሉም ይከሳሉ። ስደተኞችስ ስለዚህ ክስ ምን ይላሉ? refugees here are pretty uniformly of the same group, and it would be the same group that these youth is uh, from. and so they wouldn't necessarily be one. <laughs> እውነቱን ለመናገር ወጣቶቹ ለስደተኞቹ ስጋት የሚሆኑ አይደሉም። እስከሚገባኝ ድረስ እነሱም ነፍሳቸውን ለማዳን እንደ ተሰደዱ ሰዎች ነው የታዩ ያሉት። ጥሩ ምሳሌ ላይሆን ይችላል። ሆኖም ከዚህ በቀደመው እለት ካገኘናቸው በቅርቡ ከወለዱ ሴቶች መካከል አንዷ የትግራይ ልዩ ሃይል አባል ነበረች። ባለቤቷም የልዩ ኃይሉ አባል ነበር። በጦርነቱ ያልተሳተፈችበት ብቸኛ ምክንያት አራስ መሆኗ ነው። እኔም ላገኛት የቻልኩት ጦርነቱ ሲጀመር በመውለዷ ወደዚህ በመምጣቷ ነው። ስደተኞቹን በተመለከተ ይህ ጉዳይ ያሳሰባቸው አይመስለኝም። ለኢትዮጵያ መንግስት አሳሳቢ የሆነበት ምክንያት ግን ይታየኛል። የአሜሪካ ድምፅ የስደተኞች ጉዳይ ዘጋቢ ሄዘር መርዶክን በአድማጮቼ ስም አመሰግናለሁ። ሀብታሙን፣ ለዘገባው እናመሰግናለን። ዝግጅታችን ከጋቢና ቪኦኤ ይቀጥላል። አብራችሁን ቆዩ። በትላንትና ሁለት ህይወታቸው ያለፈው የደራሲና ተዋናይ ተባባሪ ፕሮፌሰር ተስፋ የገሰሰ አስክሬን ስርአተ ቀብር በቅድስተ ስላሴ ካቴድራል መካነ መቃብር ዛሬ ተፈጽሟል። በሥነ ስርአቱ ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤና ሌሎችም የመንግሥት ከፍተኛ ባለስልጣናት ተገኝተዋል። ፀሐይ ዳምጠው ተጨማሪ አላት። ተባባሪ ፕሮፌሰር ተስፋዬ ገሰሰ በሐረርጌ ጎሮጎቱ በ1929 ዓ ም ነው የተወለዱት። በ84 ዓመት ዕድሜያቸው አረፉ። ተባባሪ ፕሮፌሰር ተስፋዬ መጽሐፍትን የደረሱ ሲሆን በተለያዩ ፊልሞችና ድራማዎች ላይ በተውኔት ተሳትፏል። ዛሬ ረፋር ላይ በብሔራዊ ትያትር ቤት የአስክሬን ሽኝት ፕሮግራም ተካሂዷል። በርካታ ተውኔቶች ላይ የትወና ችሎታቸውን ስላስመሰከሩት ተባባሪ ፕሮፌሰር ተስፋዬ የሙያ ባልደረቦቻቸው የሆኑ የጥበብ ቤተሰቦች ተናግሯል። ደበጅ ተመስተ ጋሽ ተስፋዬ በኢትዮጵያ የኪነ ጥበብ ዓለም ውስጥ ቀዳሚ ደረጃ ከመሰጫቸው ቀዳሚ ደረጃ ማለት በሁለገብ የኪነ ጥበብ ሰውነቱ ማለት ነው። ጋሽ ተስፋዬ በኪነ ጥበቡ ዓለም ከብዙዎቹ ከብዙዎቹ ምናልባት ሳይሆን ከሁሉም ለየት ያለ የሙያ አቅም እና ሁለገብነት ያለው ሰው ነው። ጋሽ ተስፋዬ በብዙ መልኩ ደጋግሞ እንደተነገረው የቲያትር መምህር ነው፣ ተዋናይ ነው፣ አዘጋጅ ነው፣ ገጣሚ ነው፣ ተርጓሚ ነው። እንደተባለውም ተመራማሪ ነው ተርጓሚም ነው። በሁሉም መልክ ስትወስደው በኪነ ጥበቡ ሙሉ የሆነ ሰው ማለት ነው። ጋሽ ተስፋዬ በሁሉም ሙያ ውስጥ ዝም ብሎ መግባት ሳይሆን ደግሞ በሁሉም ሙያ ውስጥ ደግሞ ጥግ የሆነ ሰው ነው ጸሐፊነቱም ጥግ ነው። ብዙ ስራዎችን ጽፏል። በተርጓሚነቱም በገጣሚነቱም እንደዛ ከዝግጅትም ጋሽ ተስፋ የሰራቸው ስራዎች በጣም በርካታና ጥግ የሆኑ ስራዎች ናቸው። በዘመናዊ ቲያትር ውስጥ ቀዳሚ ሰው ስለሆነ ማለት ነው። በኢትዮጵያ ምድር ላይ ምናልባትም በቲያትር የመጀመሪያው ዘመናዊ ቲያትርን አሜሪካ ተምሮ የመጣ የመጀመሪያው ሰው እሱ ነው፣ በንጉሱ ተልኮ። ዛሬ እኛ ለተፈጠርንባቸው ለዚህ ለአሁን ዘመን ቀዳሚ ናቸው ብለን የምናስባቸው ሰዎች ሁሉ በጋሽ ተስፋ ውስጥ የተማሩ ናቸው። ተባባሪ ፕሮፌሰር ተስፋይ የህይወት ታሪክ ላይ እንደተነገረው መተከዣ ወይም ግጥምና ቅኔ፣ ጥላውን ግዛው፣ እቃው፣ የሺ አባትና ልጆች፣ ላቀችና ደስታ፣ ታድሶ እየተሰኙና ሌሎች ተውኔቶችን ደርሰዋል። ተስፋዬ በኖርዝ ዌስተርን ዩኒቨርሲቲ እየተማረ በጣሊያናዊ ሉጅ ፕሪያንደሎ እና በበርካታ የሼክስፒር ተውኔቶች ውስጥ ተውኗል። አሰናቀችና ድስቷ የተሰኘው በእንግሊዝኛ ቋንቋ የጻፈውን አጭር ልቦለድ ወደ ተውኔት በመቀየር እና በማዘጋጀት በተዋናይነት ተሳትፏል። እዛው ሳለ በመካከለኛ ሚና በብሬሽት ፕራይቬት ላይፍ ኦፍ ማስተር ሬስ እና ኤቭሪማን በተባለ ተውኔት ውስጥ አብይ ገጽ ባህሪውን ወክሎ ተጫውቷል። ተስፋዬ ከውጭ ከተመለሰ በኋላ ከአንጋፋዎቹ ተወናያን ከናውላቸው፣ ደጀኔ፣ ወጋየው፣ ንጋቱ፣ ጌታቸው ደባልቄ፣ ተስፋዬ ሳሉ እና ሌሎችም ጋር በመሆን በበርካታ ተውኔቶች መሪውን እና ሌሎች ገጸ ባህሪያትን ወክሎ በመጫወት ከተመልካቹ ከፍተኛ ና ቁር አትርቧል። ለአብነት የጸጋዬ ገብረመድህን ትርጉም ስራ ሐምሌት ሐምሌትን፣ ጴጥሮስ ያችን ሰዓት ውስጥ ጀነራል ግራዚያንን፣ ቴዎድሮስ ውስጥ መልእክተኛውን ሲጫወት የነጋሽ ገብረ ማርያም የድል አጥቢያ አርበኛ ውስጥ ሰርጀንት ሪቫልድን፣ የመንግሥቱ የመንግስቱ ለማ ጸረ ኮሎኒያሊዝም ውስጥ ፓጆን ተጫውቷል። ራሱ አዘጋጅቶ ከተወነባቸው ቲያትሮች ውስጥ ጸረ ኮሎኒያሊዝም፣ የድል አጥቢያ አርበኛ፣ አስናቀችና ድስቷ ተጠቃሽ ናቸው። ተስፋዬ ከሙያዎች ሁሉ ለትውዳ ቅድሚያ ይሰጣል። ከተጫወታቸው ገጸ ባህርያት መካከል ሐምሌት አንዱ ነው። ሐምሌት በሁሉም ዘመንና በማንኛውም ማህበረሰብ ሊኖር የሚችል ገጸ ባህሪ። ለዚህ ነው ሐምሌት የማይሞት ገጸ ባህሪ ነው የሚባለው። ሐምሌትን ተጫውቶ በወቅቱ ከአድናቂዎቹ ኢትዮጵያዊው ሐምሌት የሚል ስም አትርፏል። የአሁኑ ትውልድ ከተስፋ የገሰሰ ጥበብን መኖርንና የአላማ ጽናትን መማር አለበት ብሏል። የሙያ አጋራቸው አርቲስት ፈለቀ ባህሩ አሁን እስካለፈበት ጊዜ ድረስ እውቀቱን ሳይሰስት ሲሰጠን የነበረ፣ እኔም እድለኛ ነኝ። አንድ የፈረንሳይ ትርጉም ቲያትር አብረው ተጫዋች ያለው እና በጣም እድለኛ ነኝ። ጋሽ ተስፋዬ ግን በስራዎቹም ውስጥ በኦመር ሀያ መም ስራዎቹም ውስጥ እንዳንጸባረቃቸው ሞት እንደሚመጣ ያውቀዋል። ከሚጎነጫት ወይን ጠጅ ጋርም እያደረገ ስለ ሞት በዚህ ነግሮናል እና ያንን ያውቅም ስለነበር እውቀቱን በመጽሐፍ ያሳተመ ሲያቀብለን ኖሯል። እነሱ የኖሩበትን ዘመን የአምሳዎቹን፣ የስልሳዎቹን ትውልድም የጻፈበትን ታሪክም አቀብሎናል። ስለዚህ ዝም ብሎ ቁጭ ብሎ አልተቀመጠም። እውቀቱን ሲያቀብል ነው የኖረው። እርግጥ እሱን ማጣት ለዚህ ትውልድ ትልቅ ክፍተት ነው። እውነት ከጋዜ ተስፋዬ ትውልድ መማር ያለበት ያው የከያኒውን መብት ለማስጠበቅ፣ በደርግ ዘመን የከያኔውን መብት ለማስጠበቅ እስከ መታሰር ድረስ የደረሰበት አጋጣሚ አለ። ስለዚህ ለዓላማ ጽኑ መሆንን ይማራል ትውልዱ በሙያው ታማኝ መሆንንና እስከ መጨረሻው እድሜ ድረስ ካልተሳሳትኩኝ፣ የዛሬ ሁለት ዓመትም ቲያትር ተጫውቷል በዚህ እርጅና ዘመኑ። ስለዚህ ለሙያ ታማኝ ሆኖ እስከ መጨረሻው እድሜ ድረስ ማገልገልን ይህ ትውልድ እኛም መማር አለብን። ተባባሪ ፕሮፌሰር ተስፋይ ገስሰ በአዲስ አበባ ዩኒቨርሲቲ የቲያትርና ጥበባት ኮሌጅ ለብዙ ዓመታት በመምህርነት አገልግሏል። ዛሬ በአዲስ አበባ ቅድስተ ስላሴ ካቴድራል በተከናወነው ስርዓተ ቀብር ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳንች አቤቤ ተገኝተው የአበባ ጉንጉን አኑሯል። ወዳጅ ዘመዶቻቸው፣ የስራና የሙያ ባልደረቦቻቸው፣ አድናቂዎቻቸው፣ የሃይማኖት አባቶች፣ የመንግስት ከፍተኛ የስራ ኃላፊዎች ተገኝተው መምህር ጸሐፊ ተውኔት ደራሲ እና የስራ መሪ የነበሩትን ረዳት ፕሮፌሰር ተስፋ የገሰሰን በክብር ሸኝተዋል። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ ሰላም ነው። ትልቁ አብታች ያለ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አምሾት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሳይበለን መልካም ምሽት።